በእስር ላይ የሚገኘው ጋዜጠኛ እስክንድር ነጋ የዘንድሮው የፔን ካናዳ የሰብአዊ መብት ሽልማት ባለቤት ሆኗል። ለደራሲያንና ጋዜጠኞች መብት የቆመው ዓለም አቀፍ ቡድን ይፋ እንዳደረገው እስክንድር በነገው ምሽት በቶሮንቶ ካናዳ በሚካሄደው ሰላሳ ስድስተኛው ዓለም አቀፍ የደራሲያን ክብረ ባለመክፈቻ ላይም በሌለበት የዓመቱን የክብር ሽልማት ይጎናጸፋል። አሉላ ከበደ ማምሻውን የቡድኑን የኮሚኒኬሽንስ አስተባባሪ ብራንደን ዲ ክሪስን እና የእስክንድርን ባለቤት ሰርካለም አነጋግረው ተከታዩን አጠናቅሯል። ለደራሲያንና ጋዜጠኞች መብት የቆመው ዓለም አቀፍ ቡድን ፔን ኢንተርናሽናል አካል የሆነው ፔን ካናዳ ከዚህ ቀደም በእስር ላይ የሚገኙ አሊያም ወከባ የደረሰባቸውንና ለእንግልት የተዳረጉ በርካታ ታዋቂ ደራሲያንና ጋዜጠኞች በስራቸው መርጦ ለክብር አብቅቷል። በነገው ምሽት በቶሮንቶ ካናዳ በሚካሄደው ዓለም አቀፍ የደራሲያን ክብረ በዓል መክፈቻ ላይ ሽልማቱን በሌለበት በስሙ በሚገኙለት የፔን ኢትዮጵያ ወኪሎች አማካኝነት የሚቀበለው እስክንድር ነጋ ለመሆኑ፣ እንዴት ለዚህ ክብር በቃ? የፔን ካናዳ የፕሮግራሞችና የኮሚኒኬሽንስ አስተባባሪ ብራንደን ዲኬሪስ ድርጅታቸው ለሽልማቱ የሚያበቃቸውን ደራሲያንና ጋዜጠኞች የሚመርጥባቸውን መመዘኛ ጨምረው ያስረዳሉ። የዚህ ጸሐፊ ጉዳይ የፔን ኢንተርናሽናል ኮሚቴ ሲከታተላቸው ከነበሩ ጉዳዮች አንዱ ነው። ኮሚቴው በየዓመቱ ከስምንት መቶ እስከ አንድ ሺህ የሚሆኑ የታሰሩ፣ ማስፈራራትና ጥቃት የደረሰባቸውና የተገደሉም ጸሐፊዎችን ወይም ደራሲዎችን ጉዳዮች ይከታተላል እና በየሀገሩ የሚገኙ 150 የፔን አባላት ለእነዚህ ሰዎች መብቶች ዘመቻ እንዲያደርጉ ይጠየቃሉ። ስለዚህ ዋን ሁማኒቲ አዋርድ ወይም አንድ ስብዕና ሽልማት ከእነዚህ ሁሉ እንዲህ ጎልቶ ለወጣ ጸሐፊ የምንሰጠው ሽልማት ነው። የእስክንድርም ቢሆን እንዲሁ ነው ነው ያሉት ዲኬሪስ። ስለ እስክንድር የሚያውቁትን ደግሞ እንዲህ ይላሉ። እንደሚታወቀው ፔን ኢንተርናሽናል ጉዳዩን ለረዥም ጊዜ እየተከታተለው ነው። ሁላችሁም እንደምታውቁት እስክንድር በሕዝብ ጥቅም ጉዳዮች ላይ ኢትዮጵያ ውስጥ ድምፁን ከፍ አድርጎ የሚያሰማ በመሆኑ ቀደም ሲልም ለሰባት ጊዜ ያህል ታስሯል። ስለዚህ እንደኛ ላለ ቡድን ዘወትር ትኩረት ስቦ ያለ ሰው ነው። ዋናው የሚያሳስበን ነገር ግን ጸሐፊዎችን ለማፈን ብሔራዊ ጸጥታ ወይም ደህንነት የሚባለው ሰበብ እንደ መሳሪያ ስራ ላይ እየዋለ ያለው ኢትዮጵያ ውስጥ ብቻ ሳይሆን በሌሎች የአፍሪቃ ሀገሮችና በዓለም ዙሪያም እየተስፋፋ መምጣቱ ነው። እናም እንዲህ አይነት አጋጣሚዎች ወይም ጉዳዮች ዘወትር ቀልባችንን ከፍ አድርገው የሚይዙ ናቸው። እኛ ሰላማዊ ናቸው ብለን ለምናምናቸው መንግስትን የመተቸት ስራዎችን ለማፈን የሚጣሉ እጅግ የተራዘሙ የእስራት ቅጣቶች ሲጀመር አንስቶና ዘወትርም የምንከታተላቸው ጉዳዮች ናቸው። ዲከሪስ ይቀጥላሉ። እስክንድር ስለተሸለመበት ስለ ሰብአዊነት፣ ስለ ሰው ልጅ ክብር አለው ያሉትን ድንበር የተሻገረ እምነት በእስር ቤት ባሰማት ድምፁ፣ በእስክንድር ቃላት እንዲህ ይገልጹታል እስክንድር ነጋ በአውሮፓ አቆጣጠር ጁላይ 2011 ወይም በኢትዮጵያ በሐምሌ 2003 ዓመተ ምሕረት እንዲህ ብሎ ጽፎ ነበር። ዲሞክራሲ የሰው ልጆች ሁሉ የጋራ መድረሻ፣ የጋራ እጣፈንታ ነው። ማስቀረት አይቻልም። ኤስኪሞም ሆንክ ዙሉ፣ ክርስቲያንም ሆንክ ሙስሊም፣ ነጭም ሆንክ ጥቁር፣ የበለጸግህም ሁን በማደግ ላይ ያለህ ለሁሉም ሐቁ አንድ ነው። እናም ከረዥም ጉዞ በኋላ ኢትዮጵያ ከዕጣዋ ወይም ከመድረሻዋ ጋር ያላት ቀጠሮ እነሆ ደርሷል። ደርሰናል። ነፃ እንወጣለን።